መዝሙር መቶ አስራ ሰባት ግናዩ ለእግዚአብሔር እስመሄር እስመላአለም ምህረቱ ንግሩ ቤተ እስራኤል ከመሄር ከመላአለም ምረቱ ንግሩ ቤተ አሮን ከመሄር ከመላአለም ምረቱ ንግሩ ኩል ክሙ ለትፈርህዎ ለእግዚአብሔር ከመሄር ከመላአለም ምህረቱ ሶበተመንደብኩ ደውኩ ጸዋይክዎ ለእግዚአብሔር ሰምዐኒ ዋርሃበ ሊተ እግዚአብሔር የረዳአኒ እየፈርህ እጓለ እምህያው ምንተ ሬስየኒ እግዚአብሔር የረዳአኒ ወአነ ሬእወሙ ለጸላእትየ ይሄይስ ተአምኖ በእግዚአብሔር እምተአምኖ በእጓለ እምህያው ይሄይስ ተሰፍዎ በእግዚአብሔር እምተሰፍዎ በመላእክት ኩሎሙ አሕዛብ አገቶኒ ወበስም እግዚአብሔር ሞእክዎሙ አጊተሰ አገቶኒ ወበስመ እግዚአብሔር ሞእክዎሙ አገቶኒ ከመንህብ መዓረ ወነዱ ከመእሳት ውስተ አስዋክ ወበስመ እግዚአብሔር ሞእክዎሙ ተንተንኩ ለወዲቅ ወእግዚአብሔር አንሰአኒ ኀይልየኒ ወዝክርየኒ እግዚአብሔር ወውእቱ ኮነኒ መዳነየ ቃለ ትፍሥሕት ውስተ አብያቲሆሙ ለጻድቃን የማነ እግዚአብሔር ገብረት ኃይለ የማነ እግዚአብሔር አላለተኒ የማነ እግዚአብሔር ገብረት ኃይለ እይመውት ዘአንበለ ዘአሃዮ ወእነግር ግብሮ ለእግዚአብሔር ገሰጾሰ ገሰጸኒ እግዚአብሔር ወለሞትሰ ባህቱ ይመጠወኒ አረሁ ሌተ አናቀጸ ጽድቅ እባ ውስቴቶን ወእግነይ ለእግዚአብሔር ዛ አንቀጽ እንተ እግዚአብሔር ጻድቃን ይበውኡ ውስቴታ እገኒ ለከ እግዚኦ እስመ ሰማዕከኒ ወኮን ከኒ መዳነየ እብን ዘመነ ንዋ ነደቅት ወይ እቲ ኳነት ውስተረ ሰማይ ዘንት መሃበ እግዚአብሔር ኮነት ዛቲ ወነካር ይእቲ ለኣየንቴነ ዛቲ ዕለት እንተ ገብረ እግዚኣብሔር ንትፈሳሕ ወነታሰይ ባቲ ኦ እግዚኦ ኣድህንስዎ ኦ እግዚኦ ሰርህስዎ ቡሩክ ዘይመጽእ በስመ እግዚአብሔር ባረክናክሙ እንዴተ እግዚአብሔር እግዚአብሔር እግዚእ አስተራየ ለነ ግበሩ በአለ በትብስት ባሃበ እለ ያስተሃምነዎ እስከ አቅርንቲሁ ለምስዋ አምላኪየ አንተ እገኒ ለከ አምላኪየ አንተ ዋሊእ ለከ እገኒ ለከ እግዚኦ እስመ ሰማዕ ከኒ ወኮነ ከኒ መድኃኒየ ግናዩ ለእግዚአብሔር እስመ ኄር እስመ ለዓለም ምህረቱ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወላለም ዓለም